ትናንት የሳካሮቭ ሽልማት በስትራስቡርጉ የአውሮጳ ሕብረት ፓርላማ የተበረከተላቸው ኢራቃውያኑ ወጣት ሴቶች የ23 ዓመቷ ናዲያ ሙራድ እና የ18 ዓመቷ ላሚያ በሽር ናቸው። የመስዋዕትነት ታሪካቸው የሚጀምረው ከዛሬ ሁለት ዓመት በፊት በጎርጎሮሳዊው ነሐሴ 3 2014 ዓ ም ነው። በዚህ ዕለት ራሱን እስላማዊ መንግስት ብሎ የሚጠራው ጽንፈኛ ቡድን የየዚድ እምነት ተከታዮች የሚገኙበትን የሁለቱ ሴቶች መኖሪያ የሆነውን የትውልድ ስፍራቸውን ያዘ። የቡድኑ አባላት በዚያ የነበሩትን ወንዶችና በዕድሜ የገፉ ሴቶችን በሙሉ ገደሉ። ከተገደሉት መካከል የናዲያ ስድስት ወንድሞችና ወላጅናቷ ይገኙበታል። ታናሽህቷና እርሷ በቡድኑ አባላት ለባርነት ተወሰዱ። ናዲያ እንደተናገረችው ያኔ በሺዎች ከሚቆጠሩ ሌሎች የዚዶች ጋር በአፋኞቻቸው በአውቶቡስ ከተወሰዱ በኋላ ለጽንፈኛው እስላማዊ ቡድን እንደ ስጦታ ተበረከቱ። ናዲያንም አንዱ ቤቱ ወስዶ የወሲብ ባሪያ አደረጋት። ልታመልጥ በሞከረችበት ወቅትም ለጠባቂዎቹ አሳልፎ ሰጥቷት ራሷን እስከምትስት እንደደፈሯት በጎርጎረሳዊ 2015 በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት በተገኘችበት ወቅት ተናግራለች። ከጥቂት ወራት በኋላ ነበረ ናዲያ በሰዎች እርዳታ ከአፋኞቿ አምልጣ ጀርመን ለመግባት የበቃችው ናዲያና እንደ ናዲያ ሁሉ ራሱን እስላማዊ መንግስት ብሎ በሚጠራው ጽንፈኛ ቡድን ተመሳሳይ በደል የተፈጸመባት ላሚያ ትናንት ስትራስቡርግ ፈረንሳይ የሳካሮቭ ሽልማት ሲበረከትላቸው፣ ሽልማቱ ምን ትርጉም እንዳለው ናዲያ ተጠይቃ ነበረ። ይህ ሽልማት ለእኛ በጣም አስፈላጊ ነው። ለሁላችንም፣ ለእኔና ለናዲያ ብቻ አይደለም፣ ይልቁንም ራሱን እስላማዊ መንግስት ብሎ በሚጠራው ቡድን ጥቃት ለተፈጸመባቸውና ሰለባ ለሆኑ ሴቶች በሙሉ እንጂ። ዓለም ያይናል፣ ድምጻችንን፣ ታሪካችንን ይሰማል፣ እኛን ከጥቃት ለመከላከል እርምጃ ይወስዳል። ናዲያ አሁን እንደርሷ በአፋኞች በደል ስለተፈጸመባቸው ሰዎች የምትከራከርና የምታስረዳ የተባበሩት መንግስታት ድርጅት ልዩ አምባሳደር ናት። ከዚህ ሌላ ከሶሪያና ከኢራቅ የተሰደዱ ሴቶችና ህጻናትን የመርዳት ሙከራም ታደርጋለች። እንደ ናዲያ ሁሉ የጽንፈኛው እስላማዊ ቡድን ሰለባ የነበረችው ላሚያ ብዙም አትታወቅም። ሆኖም እሷም በጽንፈኛው ቡድን ለግዳጅ ጋብቻ ተዳርጋ ነበረ። ሞሱል ውስጥም ተደፍራለች። በተለያዩ ጊዜያት ካፋኞቿ የማምለጥ ሙከራ ብታደርግም በተደጋጋሚ ተይዛለች። ይሁንና በሚያዝያ 2016 ዓ.ም ም ተሳክቶላት ብታመልጥም የአይኤስ ተዋጊዎች ተከታትለዋት ባደረሱት የቦምብ አደጋ አብረዋት የነበሩ ሁለት ሰዎች ሲገደሉ፣ ላሚያ በአደጋው የዓይን ብርሃኗን ሙሉ በሙሉ እስከ ማጣት ደርሳ ነበረ። ይህ ሁሉ በደል የተፈጸመባት ላሚያ በመጨረሻ ጀርመን መግባት ችላለች። ጀርመን ከገባች በኋላ የሕክምና እርዳታ ያገኘችው ላሚያ አሁን ጽንፈኞቹ የሚያደርሱትን በደል የማስተዋወቅ ዘመቻ ታካሂዳለች። የሳካሮፍ ተሸላሚዋ ላሚያ የአውሮጳ ህብረት አይኤስን እንዲወጋ ጠይቃለች። የሰሐሮፍ ሽልማት ራሱን እስላማዊ መንግስት ብሎ የሚጠራውን ቡድን አያስቆምም። የአውሮጳ ህብረት ቡድኑን መዋጋት አለበት። ቡድኑ አዋርዶን ነበር። ሆኖም የሰሐሮፍ ሽልማት ክብርና ልዕልናችንን አስመልሶልናል። በአሁኑ ጊዜ 75000 የዜዶች ከኢራቅ ተሰደዋል።